እንደ ተባበሩ መንግስታት ድርጅት ዘገባ ወደ አንድ ሚሊዮን የሚጠጉ ሰዎች እንደ ጎርጎሮሳውያኑ ዘመን አቆጣጠር እስካለፈው መስከረም 2017 ዓ ም ድረስ ከቤት ንብረታቸው ወልደው ካፈሩበት ቀዬ ተፈናቅለዋል። በኦሮሞና በሶማሌ ህብረተሰብ መካከል ተፈጠረ በተባለው ግጭት በተለይም ሁለቱ ክልላዊ መንግስታት በሚዋሰኑበት አካባቢዎች የሚኖሩ እነዚህ የአንድ ሀገር ህዝቦች አንዱ ወደ ሌላው ክልል ነፍስ ያውጪም ብሎ በመሸሹ የሀገር ውስጥ ተፈናቃይ ሆኗል ይላል በቅርቡ የወጣው የመንግስታቱ ድርጅት ዘገባ። በዚሁ ሂደት በመንግስት የተገለጠውን ነገር ግን በገለልተኛ አካላት ያልተረጋገጠውን የሟቾች ቁጥር በመቶዎች የሚቆጠሩ ዜጎች ሞተዋል በሚል ድርጅቱ ገልጾታል። በመንግስታቱ ድርጅት የዓለም አቀፉ የስደተኞች ድርጅት ዘገባ እንዳመለከተው በኢትዮጵያ የቅርብ ጊዜ ታሪክ ውስጥ መሰል አደጋ ታይቶ የማያውቅ ነው። በተለይ በኢትዮጵያ መንግስት በኩል ከግማሽ ሚሊዮን እስከ 700 ሺህ ኦሮሞዎችና ከ50 ሺህ እስከ 100 ሺህ በላይ ሶማሌዎች እንደተፈናቀሉ ቢገለጽም የተፈናቃዩን ቁጥር የመንግስታቱ ድርጅት ተቋማት ወደ 1 ሚሊዮን ከፍ ያደርጉታል። በዓለም አቀፉ የስደተኞች ድርጅት የሕዝብ ግንኙነት ኃላፊዋ ሚስ ረሂማ ጀሚል ጉዳዩን አስመልክተው ከዶች በል ለቀረበላቸው ጥያቄ በኢሜይል በሰጡት መልስ የተፈናቃዮቹ ብዛት ከዛም ሊልቅ እንደሚችል ገልጸው ቀደም ባሉ ወራቶች ድርጅታቸው ያገኘውን ማስረጃ መነሻ በማድረግ የገለጠው መሆኑንም አብራርተዋል። በተለይ በከብት አርቢው አካባቢ በሳር ግጦሽና በውሃ የተነሳ መለስተኛ ግጭቶች ከጥንት የነበሩ ቢሆንም እንዳሁኑ የከፉ እንዳልሆኑ ገልጸዋል። በተጨማሪም የአሁኑን ግጭት መነሻ በእርግጠኝነ ለመናገር ለጊዜው እንደማይቻልም ነው ያብራሩት። ሌላው የመንግስታቱ ድርጅት ተቋም የተባበሩ መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በመባል የሚታወቀው ክፍል ውስጥ ህዝብ ግንኙነት ኃላፊ ሚስተር ጊኪ ሩሱል እንደገለጹት እስከ ቅርብ ወራቶች ድረስ ያለው መረጃ ወደ አንድ ሚሊዮን የሚጠጋ ህዝብ መፈናቀሉን ያመለክታል ሲሉ ለዶቼቬሌ በኢሜይል መልስ ሰጥተዋል። የተፈናቀሉበትን መነሻና መፍትሄውን በተመለከተ ግን ከማብራራት ተቆጥበዋል። የተፈናቃዮቹን ቁጥር አስመልክቶ የኢትዮጵያ መንግስት የሚገልጸውና የመንግስታቱ ድርጅት የሚያብራሩት ለምን በእጅጉ እንደ ተራራቀ ለማጣራት ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ በተደጋጋሚ ደውዬ ለማነጋገርና የኢትዮጵያ መንግስትን ሐሳብ ለማካተት ያደረግኩት ሙከራ ለጊዜው አልተሳካም። ጎሳን ወይንም ቋንቋን መሠረት ያደረገ የፌዴራሊዝም ሥርዓት የምትከተለው ኢትዮጵያ ላለፉት 26 ዓመታት እዛም እዚህም በሚከሰቱ የብሔር ግጭቶች ስሟ ሲነሳ መቆየቱ ይታወሳል። በተለይ መንግስትን የሚቃረኑ የሀገርና የውጭ አገር የፖለቲካ ድርጅቶች መሪዎች እንዲህ አይነቱ አካሄድ ለኢትዮጵያ አይበጅም ብለው ሲሞግቱ ይሰማሉ። ፌዴራላዊ መንግስቱም ቋንቋን መሠረት ባያደርግ የተሻለ ብሔራዊ መግባባትን ይፈጥራል ይላሉ። ለዶይቸ ቨለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ